አድማጮቻችን እንደምን አላችሁ? ወልተጂ መልቲሎግ የተባለ አዲስ ፕሮግራም ይዘንላችሁ ቀርበናል። ገረሱ ቱፋ፣ የኦሮሚያ ሚዲያ ኔትወርክ ወልተጂ መልቲሎግ ፕሮግራም አዘጋጅ። የኦሮሚያ ሚዲያ ኔትወርክ ከኦሮምኛ ቋንቋ ውጭ በአማርኛ ቋንቋም ዝግጅቱን እንደሚያሰራጭ ይታወቃል። ይህ የወልተጂ መልቲሎግ ፕሮግራም አንዱ የአማርኛ ዝግጅት አካል ነው። በቅድሚያ ከፕሮግራሙ የስያሜ ትርጉም ለምን አንነሳም? አመሰግናለሁ። ፓሰን ወልተጂ ማለት በኦሮምኛ መድረክ ማለት ነው። መልቲሎግ ማለት ደግሞ የእንግሊዝኛ ቃል ነው። ከሁለት የእንግሊዝኛ ቃሎች ተይዞ የተፈጠረ ቃል ነው እና ትርጉሙ ዘርፈ ብዙ አይነት ነገር ማለት ነው። ሎግ ያው ዲያሎግ እንደሚሉት አይነት ነገር፣ እንደ ውይይት አይነት ነገር ነው። መልቲሎግ ማለት የተለያየ አይነት ብዙ ሰዎች አንድ ላይ መጥተ የሚነጋገሩበት ነው። ይህንን ፕሮግራም በተለየ መልክ ለመቅረጽ ያስፈለገው ዋነኛ ዓላማና አጀንዳው እና ግቦቹ ምንድን ነው የሚሆኑት? ዋነኛውን ፕሮግራም በዚህ መልክ ለማቅረብ ያቀድነው አንደኛ፣ እስካሁን በተለየ በዛ ሀገር ውስጥ ሰዎችን የሚሰራጩ ሚዲያዎች ብዙ ጊዜ የሚያተክሩት አሁን ባሉ ችግሮች ላይ ብቻ ነው። እዛ ሀገር ውስጥ ያለው ችግር ግን ከዚህ የጠለቀ ችግር ነው እና በችግሮቹ ላይም ደግሞ ወጥ የሆነ አንድ አይነት አመለካከት የለም። ስለዚህ እነዚህ የተለያየ አይነት ችግሮች ደግሞ በሁሉም ሚዲያዎች ለተለየ ኦዲየንስ ብቻ ነው የሚያቀርቡት። የራሳችን የሚሉት ኦዲየንስ ብቻ ነው የእነሱን ፐርስፔክቲቭ ቢሰ ነው የሚያቀርቡት በዚህ መንገድ ከቀጠለ እዚህ ሀገር ውስጥ ባሉ ችግሮች ላይ ወጥነት ያለው አረዳድ ሊኖር አይችልም በችግሮቹ ላይ ደግሞ ወጥነት ያለው አረዳድ ካልተፈጠረ የጋራ የሆነ መፍትሄ ወጥ የሆነ መፍትሄ ችግሮችን መሰረታዊ በሆነ መልኩ ሊፈታ የሚችል መፍትሄ ሊፈጠር አይችልም ስለዚህ ከዚህ በፊት የነበሩ ታሪካዊ ችግሮችን ይሁን አሁን ያሉ ችግሮች የፖለቲካ የታሪክ ኢኮኖሚ ሌሎች ጥያቄዎችን በጠለቀ መልኩ የፖለቲካ መሪዎችን፣ የፖለቲካ አክቲቪስቶችን፣ ምሁራንን፣ ጋዜጠኞችን ታርጌት ውስጥ በማስገባት የጠለቀ ውይይት ለማድረግና በረዥም ጊዜ ውስጥ ጠለቅ ያለ ንግግሮች፣ ዲስከሽኖች ኮንቨር በዚህ ፕሮግራም ላይ የውይይት ተሳታፊ የሚሆኑ ግብዣ የምታደርጉላቸው ግለሰቦች እንዳሉት ከተለያየ ወገን እንደሚሆኑ ነው። ከውይይቱ ምን አይነት ፍሬያማ ነገሮች ወይም ፋይዳዎች ሊገኙ ይችላሉ? ለወደፊቱ የሀገሪቱ የወደፊት አቅጣጫ ወይም ወደ ሕብረት ውስጥ የማምጣት ተጽዕኖቸው ውስጥ ምን ይሆናል የሚል ተስፋ ነው በእናንተ በኩል ያለው ያደረጋቸው ሰዎች በኢሹስ ላይ ነው የምናተኩረው። ማለት እዛ ሀገር ውስጥ ስለነበረው ታሪካዊ በደል ስናወራ እዛ በዛ ኤሪያ ላይ ኤክስፐርት የሆኑ እዛ ላይ አስተየት ሊሰጡ የሚችሉ አስተየታቸው ኤክስፐርት አስተየት የሆነ ተለቅ ያለ አስተየት የሚሰጡ ሰዎችን እንጋብዛለን። ስለ ፌዴራሊዝም የምናወራ ከሆነ ስለ ፌዴራሊዝሙ እዛ ሀገር ውስጥ ስለ ኢኮኖሚ እድገት የምናወራ ከሆነ ኢኮኖሚ እድገት ላይ አስተዋጽኦ ሊያደርጉ የሚችሉ ሰዎችን ነው እዚ ላይ የምንጋብዘው። በረዥም ጊዜ እናገኛለን ብለን የምናስበው እዛ ሀገር ውስጥ ያሉ ፖለቲካል አክቲቭ የሆኑ ጥያቄ የሚሳተፉ ሰዎች እዛ ሀገር ውስጥ ባሉ ጉዳዮች ላይ የተለያየ አይነት ልዩነት ልዩነቱ እንዳለ ሊቀጥል ይችላል። ግን ባሉ ልዩነቶች ላይ ባሉ ችግሮች ላይ የጠለቀ ምክንያታዊ የሆነ አስተያየት እንዲኖራቸው ማስቻል ነው። ኦሮሚያ ሚዲያ ኔትወርክ በአሁኑ ወቅት እያቀረበ ያለው በአማርኛ እና በኦሮምኛ ቋንቋ ስርጭቶቹ ምን ደርሰዋል? ምን አይነት አስተዋጽኦዎችን እያበረከተ ነው ለአድማጮቹ ማለት ይቻላል? ከእድገቱ አኳያ የኔትወርክ ከተጀመረ ሁለት አመቱ ነው። በዚህ ጊዜ ውስጥ በሁለቱም ቋንቋ ሰፊ የሚባል ስርጭት ሲያደርግ ነበረ። ከሰው አቅም አንጻር የሚፈለገውን ያህል ብዙ ፕሮግራሞችን መስራት ባይቻልም፣ የተሰሩ ፕሮግራሞች ግን በከፍተኛ ደረጃ ህዝብን ደርሰው ከዛ በፊት አማራጭ ያላገኙ የሚዲያ እድል ያላገኙ በጣም ብዙ ኢሹዎች ወጥተው ሰዎች እንዲነጋገሩባቸው ኢንፎርሜሽኑ ሰዎች የሀገሩ ህዝብ እንዲደርስ አድርገዋል። ስለዚህ ከፍተኛ የሚባል አስተዋጽኦ አድርገዋል። ይሄኛውም ያው ከዛሬ የተሰራውን ነገር በማስቀጠል ለተሰለ መልክ አስተዋጽኦን ለማበርከቱ መቀጠል ነው። ደም እንዳነሱት የተለያዩ ሚዲያዎች የራሳቸውን አጀንዳ እየገፉ ነው ያሉት። በዛም የተነሳ ሕዝብ ተገቢውን የሆነ ሚዛናዊ የሆነ መረጃዎችን አያገኝም እና ያንን ክፍተት ለመሙላት ነው የምንሞክረው ብለዋል። በርሶ ፕሮግራም አንዱ ትልሚያ ነው። በጥቅሉ የኦሮሚያ ሚዲያ ኔትወርክ ከዚህ አኳያ ምን ያህል ገለልተኛ፣ ነጻና ሚዛናዊ የሆኑ መረጃዎችን ነው ለሕዝብ እያቀረበ ያለው ይላሉ። የራሱ የሆነ አጀንዳ የለውም እንደ ሌሎች ወገንተኛ የሆኑ የሚዲያ ተቋማት ገለልተኛ መሆንና አለመሆንም ያው ህዝብ የሚያዳምጠው ህዝብ ነው ሊወስን የሚችለው። የኦሮሚያ ሚዲያ ኔትወርክ መጀመሪያ የተቋቋመው በኦሮሞ በኩል ያሉ ችግሮች፣ የፖለቲካ የኢኮኖሚ ችግሮች በቂ የሆነ የመረጃ ፍሰት አልነበራቸውም። ወንጀር መንገድ አልነበራቸውም፣ ለህዝብ የሚደርሱበት። ያንን ጋፍ ለመሙላት ነው በመጀመሪያ ደረጃ የተቋቋመው። አሁን ግን ይሄ ነገር እየሰፋ በአማርኛም ስለሚተላለፍ እዛ ሀገር ውስጥ ይህንን ድምጽ ያላገኙ በሌሎች ሚዲያ ውስጥ ቦታ ያላገኙ መረጃዎች ውስጥ ለህዝብ እንዲደርሱ ነው። ይኸኛውን ነገር ስንጨምር ደግሞ የኦሮሞን ጉዳይ ብቻ ማንሳት ሳይሆን እዛ ሀገር ውስጥ ያሉ የተለያዩ የፖለቲካ ትግል ታሪኮች፣ የጭቆና ታሪኮች እዛ ሀገር ውስጥ የነበሩ ታሪኮች፣ ችግሮች፣ አሁንም ያሉ ችግሮች፣ የተለያየነት መፍትሄዎች ኃይሎች ውጭ ያሉ ሰዎችን ቀርበው የእነሱን ሀሳብ እንዲገልጹ፣ እነዛ ሀሳቦች ላይም ከኦሮሞውም በኩል ከሌላውም ሰው ከሌሎችም የፖለቲካ አመለካከት ካላቸው ሰዎች በኩል ውይይት እንዲደረግ እና ይሄ የሰፊውን የተለያየነት ፖለቲካ ያለውን አመለካከት ያለውን ሰው የመድረስ ጥረቱ እየሰፋ እንዲሄድ እና እያደገ እንዲሄድ ማስቻል ነገር ነው። አቅሙም አንፃር ይሁን አንድ ቀን በጀመርከው ቀን ሁሉንም ነገር መሸፈን አትችልም። ስለዚህ አጀንዳው እዛ ሀገር ውስጥ ያሉት ችግሮች በጥልቀት ሰው አንደርስታንዲንግ አግኝቶባቸው እንዲፈቱ ነው። የህዝብ ጭቆና እንዲያበቃ ነው። በዛ ላይ ወገናዊ ነው። ከዛ ውጭ ግን የተለየ አላማ የለም። እስካሁን በሌሎች ሚዲያዎች ያልተሸፈኑ ነገሮችን የመሸፈን ነው አላማ። የእርስዎ የፕሮግራም ወልቴጂ ሜልትሎግ አሁን በቅርብ ነው የተጀመረው የስርጭቶቹን የጀመራቸው ምን አይነት ጉዳዮችን በማንሳት ነው? የመጀመሪያ እንግዶቹስ እነማን ነበሩ? እስካሁን በወልቴጂ ሜልትሎግ ላይ የተሰራጨው አንድ ፕሮግራም ብቻ ነው። የሚቀጥለው ቀጥሎ ነው የሚወጣው። በዚህ ላይ የተጋበዙ ሰዎች ዶክተር ነገደ ጎገዜ እና አቶ አበራዊ ማና ይባላሉ። እነዚህ ሰዎች ረዥም የኢትዮጵያ ተማሪዎች ንቅናቄ ውስጥ ከፍተኛ ተሳታፊ የነበሩ ሰዎች ናቸው። ከኦሮሞ የፖለቲካ እንቅስቃሴ ውጪ ነው የነበሩት። ግን በዛን ጊዜ የነበሩ የመሬት የብሄር ጥያቄዎችን ሲነሳ በነበረበት ዘመን ከፍተኛ ተሳታፊ የነበሩ ሰዎች ናቸው። በኢትዮጵያ ውስጥ አሁን ያለውን ችግር ለመፍታት፣ በዛን ጊዜ የነበሩ ችግሮችን ለመረዳት፣ አሁን ያሉትን ችግሮች ለመረዳት በሰባዎቹ በሰብስታዎች ውስጥ የነበሩ በምናሳዎች መጨረሻ ላይ የነበሩ ሁኔታዎችን በደንብ መረዳት ያስፈልጋል። ከተለያየ አንግል አንጻር ያንን መረዳት አሁን ያለውንም ችግር ለመረዳት በጣም ይጠቅማል። ምክንያቱም አሁን ስልጣን ላይ ያለው ሀይል ይሁን ስልጣኑን ላይ ያለውን ሀይል የሚቃወሙ ሀይሎች አብዛኛዎቹ በዛ ሂደት ውስጥ ያለፉ ናቸው። በዛም ጊዜ ሁኔታው ምን ይመስል ነበር? የነበረው ፖለቲካዊ ኢኮኖሚያዊ ኮና ምን ይመስል ነበረ? ተማሪዎቹ በምን መንገድ ነበር ለመፍጠር ጥረት ሲያደርጉ የነበሩ? ቢሳካ ኖሮ ምን አይነት ቪዥን ይኖራቸው ነበረ? ምን አይነት ማህበረሰብ ነበር ለመፍጠር ጥረት ሲያደርጉ የነበረው የሚለውን ነገር አሁን ያለው ጄኔሬሽን በደንብ እንዲረዳ እና ያንንም ደግሞ፣ በዛ ጊዜ የነበረውም ላይ ሁሉም ሰው አንድ ወጥነት ያለው አመለካከት የለውም። ሌሎችም ከነሱም ችግሮች ደግሞ በዛን ጊዜ የተነሱ እስካሁንም ያልተፈቱ በዛን ጊዜ ያልነበሩ አሁን የተጨመሩ በዛን ጊዜ የነበሩ የተፈቱ ችግሮች ምንድን ናቸው የሚለውንም ለመለየት ወደፊት ሊፈጠሩ የሚችሉ ችግሮች በህዝቦች መካከል ያለው ሪሌሽንሽፕ ምን መምሰል አለበት ከነበረው ስህተት ሰዎች ምን ሊማሩ ይችላሉ ምን ሊደረግ ይችላል የሚለውን ነገር የተለያየ አይነት አማራጭ ለማየት እንዲያስችል ነው ሀሳቡ። እነሱ የሚጋበኝበት ምክንያት እና መጀመሪያ የተላለፈው ፕሮግራም በጥሩ ሁኔታ ነው ሰው የተቀበለው። መልካም። አቶ ገረሱ ቱፋ የኦሮሚያ ሚዲያ ኔትወርክ ወልትጂ መልቲሎግ ፕሮግራም አዘጋጅ፣ የፕሮግራማችሁ ጅምር ለስኬት እንዲበቃ ምኞታችን ነው። ስለ ቀለም ልልሱ እናመሰግናለን። እኔም አመሰግናለሁ ካሳውን